The Voice of America. ኢትዮጵያ የድፍድፍ ዘይትና የተፈጥሮ ጋዝ ሙከራ ምርት ዛሬ በይፋ ጀምራለች። የሙከራ ምርቱ እንደሚጀመር ትናንት ያሳወቁት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቀን 450 በርሜል ድፍድፍ የተፈጥሮ ጋዝ የማውጣት ሥራ ይከናወናል ማለታቸው ተዘግቧል። የሙከራ ምርቱን በማስጀመር ሥነ ሥርዓት ላይ የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር አቶ አብዲ ሙሐመድ እና የመንግሥት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴ የመገኘታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። እስክንድር ፍሬው ተጨማሪ አለው። የኢትዮጵያ የድፍድፍ ነዳጅ ዜና ይፋ የተደረገው ለዓመታት ሲካሄድ የቆየውን የፍለጋ ስራ ተከትሎ ነው። ፍለጋ ሲካሄድባቸው ከቆዩ ቦታዎች አንዱም ምስራቅ ኢትዮጵያ ሶማሌ ክልል ነው። እናም ፖሊሲ ጂኤል በተሰኘው የቻይና ኩባንያ አማካኝነት በዚሁ ክልል በሚገኙት ቀላፎ፣ ወልወል፣ ወርዴር፣ ደናንና ጎሬ አካባቢዎች የተካሄደው ፍለጋ ውጤት አስገኝቷል። በዛሬው ዕለት የማምረት ሙከራ እንደሚጀመርም ነው ትናንት በተሰጠ ጋዜጣዊ መግለጫ ላይ የተገለጸው። ለአገር ውስጥ የመገናኛ ብዙሀን ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ምርት ምክንያት ሊሞሉ የሚችሉ ኢኮኖሚያዊ ክፍተቶችን ጠቃቅሰዋል። ነገ የምንጀምረው መስከረም የምንዘረጋውም የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። በአንድ በኩል ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩስ ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። በሌላ በኩል ተጨማሪ ምርት ኖሮን ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ሶስተኛው ችግር ስራ አጥነት ነው። ኢትዮጵያ ውስጥ የተስፋፋውን ስራ አጥነት ወጣቱን ስራ ሲዘን ችግሮቻችን ለመቅረፍ በርካታ ፕሮጀክቶች ያስፈልጉናል። ፓይፕላይን መዘርጋት፣ የነዳጅ ቁፋሮ፣ አዳዲስ የግንባታ ስራዎች፣ የፋብሪካ ግንባታዎች፣ አዳዲስ ኢንቨስትመንት መሳብ እና በርከት ያሉ የስራ መስኮች መፍጠር ያስፈልጋል። አዳዲስ ኢንቨስተሮች እንዲገቡና የተፈጥሮ ሀብቶቻችንም ወደ ልማት ገብተው ስራ አጥነት እንዲቀንስ መረባረብ ያስፈልጋል። ያን ስናደርግ የተማረው ወጣት ጉልበት ያለው ወጣት የራሱን ሕይወት ለማሻሻል እንዲሁም የተሟላ ዘላቂ እድገት በሀገራችን ለማምጣት ትልቅ መሰረት ነው ያገለግላል። የድፍድፍ ነዳጅ መገኘት ለሌሎች የኢኮኖሚ ዘርፎች የሚሰጠውን ትኩረት እንደማይቀንሰውም ጠቅላይ ሚኒስትሩ አስረድተዋል። በግብርና የምናገኘውን ሀብት ይተካል ማለት አይደለም። ነዳጅ አገኘን ማለት በአግሮ ኢንዱስትሪ የምናገኘውንና ግብርናን እንደ ግብዓት ተጠቅመን የምናመርታቸውን በተለይ ለምግብ የሚውሉ ምርቶች ይተካል ማለት አይደለም። ይሄ አንዱ አንዱን ሳይተካ ሁሉም መሸከም የሚችል ሕዝብ ያለን ሁሉም ተፈጥሮ ሀብት ያለን መሆኑ ታውቆ በቂ ትኩረት በየዘርፉ ለሁሉም በመስጠት እድገቱን የተሟላ ማድረግ ይጠበቅብናል። የነዳጅ መገኘት ምንም አይነት አሉታዊ ተጽዕኖ ሊፈጥር እንደማይገባውም ጠቅላይ ሚኒስትሩ አሳስበዋል። ነዳጅ ተገኘ ብለን ተስገብግበን የምንባላና የምንጠፋፋ ከሆነ ነዳጁ ባይገኝ ይመረጣል። ነዳጅ መገኘቱ ለአጠቃላይ እድገት ግብአት ይሆናል ብለን በአግባብ በጥንቃቄ መርተን አጠቃላይ እድገቱን የሚያፋጥን አድርገን መጠቀም ከቻን ደግሞ ነዳጅም ወርቅም ፖታሽም ሌሎችም ማናቃቸው በርካታ የተፈጥሮ ሀብቶች ያላት ሀገር በመሆኗ እውቀት እያደገ ሕዝብ እየተደመረ እየተባበረ ሲሄድ እነዚህን ሀብቶች እያወጣን በተፈጥሮ ሀብቷ የበለጸገች ከሁሉ በላይ እጅግ የበለጸገች ቅላት ያላቸው ሕዝቦች ሀገር ኢትዮጵያን እንድናሳድግ ሊያግዘን ይችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ